ታድ ያለው ፍቅርሽ እመካ ምግባርሽ፣ የሚወደድ የሚያምር ሸጋው ገላሽ፣ ሰላሜ ነሽ ለኔ ና አንቺ ብቻ ለኔ በዚች ዓለም ምን እንደ አንቺ የለ እንዳንቺ የሚሆነኝ አላገኝም በጋ ብንከራተት እግሬ እስከሚነጋ ከበር ያዘው ድና ትባላል የኔ ቆንጆ ልባም ሴት ለባሏል ልክ እንደ አንቺ አሟልታ ስትገኝ የኔ ቆንጆ ተስተካክላ አምላ ጠዋት ማታ ሰላም አለ ቤቴ የኔ ቆንጆ አላውቅ ማስቤ ዕድሜ ላአንቺ እንደ Vergiss, at mein Kopf ist. Bafla net, du sag mir nicht. Ich hörte ein Tuch, gered mal wo gesehen es IoT. Ich leb im Matheskante. Und dann hat

አትማቷ የፍቅር ምሽግ ናት። ዓለም የሰጣት ድጋፍ selch sie der mäjder twerdmo jene wohl jo zamanat hatte keimat im alter bischen jene wohl jo in der nat der ndenatnnenatlenesundetnate <im>